ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ወይዘሮ ሰላማዊ ዳዊት የኢትዮጵያ ዲያስፖራ ኤጀንሲ ዳይሬክተር፣ እንደሚታወቀው የዲያስፖራ ኤጀንሲው ባለፈው ዓመት ማርች አንድ ላይ ይፋ ተደርጓል። ግልጋሎቱን በውጭ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለማበርከት ከምስረታው ጀምሮ እስካሁን ባሉት ጊዜያት ምን የከወናቸው ተግባራት አሉ? ምን አይነት ላብነት የሚጠቀሱ ጉልህ እንቅስቃሴዎችን አከናውኗል? ከተመሰረተ ጊዜ አንስቶ በዋናነት ሁለት ተግባራትን ነው ሲያከናውን የከረመው። የመጀመሪያው የማቋቋም ተግባር ነው። ያው ማቋቋሙ ከዚህ ቀደም ካለው ትንሽ ለየት ባለና ኦፕን በሆነ ሰፋ ባለ መንገድ እንዲቋቋም የተፈለገ በመሆኑ ብዙ ነገሮችን ማካተት ይኖርበት ነበረ። ከህግ ማቀፍ ጀምሮ ስትራክቸሩ ከውጭ ከውስጥ ከክልል ድረስ እንዴት አድርገን መስራት እንደሚኖርብን በሚያሳይ መልኩ መሰራት ስለነበረበት በዛ ደረጃ የማቋቋም ስራ ነበር በዋናነት ስራ የተረምነው። ከዛ ባሻገር ደግሞ ሩቲን ስራው ማለትም በተለይ ደግሞ በዚህ በባለፈው አመት ጀምሮ ከለውጡ ጋር በተያያዘ በርካታ የዲያስፖራ ማህበረሰብ አባላት ወደ ሀገር የሚመጡበት ለመስራትም፣ ከዚህ ቀደም ያለባቸውንም ችግር ለመፍታት በተለያየ መንገድ ኮንትሪቢውትም ለማድረግ ወደ ሀገራቸው የሚመጡበት ስለነበረ ይህንኑ ደግሞ የማስተናገድ ስራ እንደሱ ጎን ለጎን እየሰራን ያሳለፍንበት ጊዜ ነው የነበረው። በዋናነት እንግዲህ አንድ ሁለት ብለን ለመጥቀስ የምንችለው የመጀመሪያው የዳታ ቤት ኤስታብሊሽመንቱን መጀመራችን ነው፣ በዚህ አመት ካለፈው አመት ጀምሮ ባለው ተግባር። ሁለተኛው ደግሞ በበጎ አድራጎት ዲያስፖራውን ሞቢላይዝ በማድረግ ደግሞ እንደዚሁ የራሱን የዲያስፖራው ማህበረሰብ የራሱን አስተዋጽኦ እንዲያደርግ በልማቱ በችግኝ ተከላው እንደዚሁም ደግሞ በጎ አድራጎት ድጋፍ በማድረግ የተለያዩ ኢንስቲትዩሽኖችን ድጋፍ እያደረጉ የሚቀጥሩበትን የእውቀት ዲያስፖራው የምንለው እንደዚሁ እውቀትና ስኪል ሼሪንግ የሚረዱበትን የሚያሰለጥኑበትን ፕላትፎርም በመፍጠር በደንብ ሞቢላይዝ አድርገን የተጠቀምንበት ነው ያለው። በዋናነት እነዚህን ሁለት ተግባራትን አከናውንናል ከማቋቋሙ ጎን ለጎን ማለት ነው። በእርግጥም ከተልኳችሁ አንዱ የበጎ ፈቃድ አገልግሎት ጥሪ ማቅረብና በዛም ላይ የዲያስፖራ ማህበረሰብ ተሳታፊ እንዲሆን ነው። ከዛም ባሻገር የተለያዩ የዲያስፖራ ፕሮጀክቶች ወደ ሀገር ውስጥ ገብተው ግብር ላይ እንዲውሉ ማበረታታትና ማገዝ ነው። ከነዚህ አኳያ በበጎ ፈቃዱና ና በፕሮጀክቶች ክወና አኳያ ምን ያህል የተጨበጡ ነገሮች ተፈጽመዋል ማለት ይቻላል ባለፈው አመት ውስጥ? አጠቃላይ በጣም ውጤታማ ነበርን ብለን ልናስብ የምንችለው በዋናነት በአገር ቤት የዲያስፖራው ተሳትፎ ምንድን ይመስላል የሚለውን ማጠናቀቃችን ነው። መረጃ በማሰባሰብ በየክልሉም እንደዚሁ በከተማም በገጠርም ምን ያህል አስተዋጽኦ ሲያደርሱ እንደነበረ በኢንቨስትመንትም በቢዝነስም በእውቀትና ቴክኖሎጂ ሽግግርም እንደዚሁ በበጎ አድራጎትም ከዚህ ቀደም ያለውን እና የአሁኑን በንጽጽር ያየንበት ነው። አሁን በባለፈው ወቅት በተለይ በበጎ አድራጎት በርካታ ምሁራን ወደ ሀገር ቤት እንዲገቡ የተደረገበት ወይም ደግሞ የመጡበት በበጎ ፈቃድ ማለት ነው። የራሳቸውን ወጪ ችለው መጥተው በበጎ ፈቃድ ያላቸውን እውቀት ያካፈሉበት ነው። በዚህ በጣም ውጤታማ ነበርን ማለት እንችላለን። ምክንያቱም በርካታ ዩኒቨርሲቲዎች ካሪኩለማቸውን ቼክ የሚያደርጉበት የፒኤችዲ ተማሪዎች የሚማሩትን ትምህርት የሚደግፉበት ትሬን የሚያደርጉበት እንደዚሁም ደግሞ ከሁለት ሺህ አምስት መቶ በላይ የሆኑ የፐብሊክ ኦርጋናይዜሽን ባለሙያዎች ስልጠና መጥተው የሰጡበት ከሰሜን አሜሪካ ፕሮፌሽናል በአብዛኛው እንደዚሁም ከአውሮፓ መጥተው እነዚህን ተግባራት ያደረጉበት ነው። የዶኪመንት የከሪኩለም በትምህርት ሚኒስቴር እንደዚሁ ሪቪው የማድረግ እና በተለያዩ ዩኒቨርሲቲዎችም እንደዚሁ አይነት የዶኪመንት ሪቪው እንዲያደርጉልን ያደረግንበት ነው። ከዚህ ባሻገር ደግሞ ወጣት በተለይ ሁለተኛ ጀኔሬሽን የምንላቸው ወጣት የዲያስፖራ አባላት ደግሞ እንደዚሁ በሚችሉት ከአንደኛ ደረጃ ጀምሮ በሁለተኛ ደረጃ ከሁለተኛ ደረጃ ትምህርት ቤቶች የመንግስት እንደዚሁም ደግሞ ኤንጂኦዎች ህጻናትን የሚረዱ ኤንጂኦዎች ጋር በማቀራረብ ስርብም እንዲፈጥሩ በማድረግ መጥተው የሚችሉትን ድጋፍ እንዲያደርጉ በቁሳቁስ፣ በገንዘብ እንደዚሁም ደግሞ ጊዜያቸውን ከህጻናቱ ጋር በማሳለፍ በተለያየ መንገድ የተለያዩ ትምህርቶችን በማስተማር እንዲያሳልፉ ያደረግንበት ነው እና በክረምቱ በተለይም ደግሞ ችግኝ ተከላውም ላይ እንደዚሁ ሀገር ውስጥ ያሉ ረድ ሪተርን ያደረጉ በጎች የተመለሱ እና እንደዚሁም እነዚህም ተግባራት በክረምት ለማከናወን የመጡትን በሙሉ በማሰባሰብ በችግኝ ተከላውም እንዲሳተፉ ያደረሱበት ሰው እና በጣም ውጤታማ ነበር ማለት ይቻላል፣ በበጎ ፈቃድ ዙሪያ የሰራነው ስራ ማለት ነው። ሌላኛው ተልኮ እንደዚሁ በተለይም ከቱሪዝም መስህብ አኳያ ዲያስፖራው ማህበረሰብ በዛ ዘርፍ እንዲሳተፍ ከሱም አልፎ ገሩ አምባሳደር በመሆን በርካታ ቱሪስቶች በየሚኖርበት ክፍላት ዓለም ወደ ኢትዮጵያ እንዲዘልቁ ማበረታታትም ነው። በቱሪዝሙ ዓለምስ አኳያ ምን ያህል እንቅስቃሴዎች ተካሂደዋል? በተለይ እናንተ የግድ ዚ ባትመጡ እያንዳንዱ የኢትዮጵያ ኤምባሲ ባለበት አካባቢ ላይ ያንን በእናንተ ስም ሆነው ሲያበረታቱም አይታዩም? የተወ የተወሰኑ ወይም በርካታ ማለት ይቻላል ኤምባሲዎች ከዛ አኳያ ለወደፊቱ ያለው በተለይም በቱሪዝሙ ዘርፍ ከቱሪዝም ኮሚሽን ወይም ከባህል ሚኒስቴር ጋር በመሆን በዛ ዘርፍ የበለጠ አስተዋጽኦዎች ወይም እንቅስቃሴዎች እንዲከወኑ ለማድረግ ምን እቅድ አለ? ቱሪዝም አንዱ ሴክተር ነው። በኢትዮጵያችን እንደ የዲያስፖራ ተሳትፎ መስክ ተብሎ ከተወሰደው ሴክተር አንዱ የቱሪዝም ሴክተር ነው በዚህ የራሳችን ዜጎች በውጭ የሚኖሩ እንዲሁም ደግሞ ትውልደ ኢትዮጵያውያን ባላቸው የረፍት ጊዜ ሀገራቸውን የሚጎብኙበትን ፕሮግራሞች እና ፓኬጆች የማመቻቸት እንደዚሁም ደግሞ ኢንቫይት የማድረግ ስራዎችን እንደምንሰራ በቅድ አለን። ይህንንም የምናደርገው እንደገለጽከው ለብሳችን ኤጀንሲ በዚህ በአዲስ አበባ ሆኖ ሆኖ በሚሊዮኖች ያሉንም የዲያስፖራ ዲፕሎማቶች በመጠቀም ይህን ፓኬጆች በማስተዋወቅ ባይት በማድረግ ወደ ሀገር እንዲመጡና ሀገራቸውን እንዲጎበኙ እንዲያውቁ የምናደርግበት ነው። አንዳንዱ ፓኬጆች በተለይ ሰከንድ ጀኔሬሽን የምንላቸው ሀገራቸውን ማወቅና፣ ቋንቋቸውን ማወቅ ባህላቸውን ማወቅ የሚለው እንደ አንድ ማሳወቅ የሚለው እንደ አንድ ዋና ነገር የታየ በመሆኑ ከእነሱም ጋር የምን አንዱ የቱሪዝም ፓኬጅ ነው ማለት ነው። ስለዚህ ይሄ እርግጥ በዚህ በባለፈው ዓመት በአብዛኛው በነበረው የቀጠለ በነበረው እየተሰራ የቀጠለ እንጂ እንዳዲስ ባይቢያጋ አይደለም። ከዚህ በኋላ ግን አንዱ እንደ አንድ ሴክተር ተደርጎ የሚሰራው የቱሪዝም ነው የሚሆነው ማለት ነው። ስለዚህ ዲያስፖራው ባለው ረፍ ጊዜ አሩ መጥቶ የሚዝናናበትና ቱር የሚያደርግበት ያሉንን የቱሪዝም መስህቦች በደንብ ማስተዋወቅ የምንችልበት አዳዲስ እየተፈጠሩ ያሉ የመዝናኛ ቦታዎች ኮምፖርተብል የሆኑ ለልጆች የሚሆኑ፣ ለአዋቂዎች የሚሆኑ ቦታዎችን እንደዚሁ የማሳየት የነበሩትንም ደግሞ ካሉበት ደረጃ ከተለያዩ የቱሪዝም ቱር ኦፕሬተሮች ጋር በመሆን በውጭም ሀገር ውስጥም በመቀናጀር ከባህልና ቱሪዝም ሚኒስቴር ጋር የምንበሱ በመነጋገር የምንጠራው ነው የሚሆነው ማለት ነው። በውጭ ሀገር የሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን ወደ አገር ቤት መጥተው የተለያዩ መስኮች ተሳትፎ የሚያደርጉበት ወይም ኢትዮጵያዊ ማንነታቸውን የበለጠ ስር መሰረቱ ጋር የሚያያይዙበት የዲያስፖራ ሳምንት ለማክበር ታስቦ ነበር፣ ላልተወሰነ ጊዜ መራዘሙ ተገልጧል። ይህ የሆነው ከምን አኳየ ነው? ይሄ የዲያስፖራ ቀን ወይም ደግሞ የዲያስፖራ ሳምንት ተብሎ የሚከበረው በፖሊሲው በተቀመጠው መሰረት ዲያስፖራውን ወደ ሀገሩ የሚመጣበትንና ትስስር የሚፈጥርበትን በሀገሩ ያለውን ኦፖርቹኒቲ ማሳየት የሚቻልበትን እድል ለመፍጠር እንዲያስችል ተብሎ ነው እና ከዚህ ቀደም ባለው እንግዲህ እንደዛ አይነት ሁኔታዎች ሳይኖሩ በአንድ ቀን ፕሮግራም ወይም ደግሞ በተወሰኑ ቀናቶች በሚደረግ እንደ ፌስቲቫል አይነት በዓል የምግብ፣ የመጠጥ እና ያያዥ ነገሮች በቀር የተለየ ፕሮግራም ባለመኖሩ ምክንያት ከፍተኛ ወጪ እየወጣበት ግን የሚያስገባው ነገር ተመጣጣኝ አይደለም፣ በሚል ለሁለት ዓመት በላይ ተቋርጦ የቆየ ነው። አሁን እናከብራለን ብለን ስንነሳ በዋናነት ትስስር መፍጠር ይኖርብናል። በሀገሪቱ ውስጥ ያለውንም ኦፖርቹኒቲ በደንብ ማሳየት ይኖርብናል። እንደዚሁም ደግሞ በሀገሩ እየሰሩ ያሉ የዲያስፖራ ኢንቨስተሮች ምን እየሰሩ እንደሆነ፣ በምን አይነት ደረጃ ላይ እንዳሉ፣ ምን እንደተጠቀሙ፣ ምን እንደጠቀሙ በሚያሳይ መልኩ ልናከብር ይገባል ብለን ነው ፕሮግራሞቹን የቀረጽ ነው። የመጀመሪያው የቢዝነስ ፎረምና የቢቱቢ ፕሮግራም ይኖረናል ብለን የሚያሰብ ነው። በዚህም በቢዝነስ ፎረሙ በሀገራችን ያለውን የዲያስፖራ ኢንቨስትመንት እና ቢዝነስ በአጠቃላይ ያለውን ኦፖርቹኒቲ ያለውን ተግዳሮትን ጨምሮ ከዚህ በፊት የነበሩ ችግሮችን ወደፊት ነጥቆች እንዴት ሶልቭ እናደርጋቸዋለን ብለን እንዳሰብን እና እንጠቀም ያሰብናቸውን መንገዶች ጭምር ከዚህም አብረውን የሚሰሩትን ኢንስቲቱሽኖች በጋበዘ መልኩ ፎረሙን ለማካሄድ ነው የታሰበው። ከዛም ባሻገር ደግሞ በውጭ በተለያየ ቢዝነስ ላይ ተሰማርተው ቆን አድርገው የሚኖሩ ሰዎችን የጋበዝንበት ነው። እነዚህ ሀገር ቤት ካሉ የዲያስፖራ ኢንቨስተሮች ጋር ትስስር የሚፈጥሩበትን ቢቱቢም የሚያዘጋጀንበት ነው የመጀመሪያው። ሁለተኛው በሀገር ውስጥ ያሉ የዲያስፖራ ኢንቨስተሮች በማኒፋክቸሪንግም፣ በሰርቪስም በተለያየ መስክ የተሰማሩ በግብርናም በርካታ አሉ። ዞረን አይተናቸዋል። እነዚህ ግን በዚህ ደረጃ ሀገር እየጠቀሙ መሆኑን ወይም ደግሞ ለራሳቸውም እንደዚሁ እየተጠቀሙ መሆኑን፣ ኮንትሪቢዩት እያደረጉ ያሉትን አስተዋጽኦ ለልማቱ ምን ያህል አስተዋጽኦ እያደረጉ ነው፣ ምን እየሰሩ ነው የሚለውን እዚህም ላለ አካል በውጭም ለሚመጣ አካል ማሳየትና ፕሮሞት ማድረግ ነው። ስለዚህ እነዚህ ሁለቱ በዚህ ከላይ በጣም የምንፈልጋቸው ፕሮግራሞች ናቸው። ከዚህ በተጨማሪ ደግሞ በመጨረሻም ፌስቲቫል አዘጋጅተን በዚህ ፌስቲቫል የመንግስት ኃላፊዎች መልእክት የሚያስተላልፍበትም እድል የመክፈት ነው። ሶ እነዚህ ሶስት ፕሮግራሞች አስበን ለማከናወን ነው። በምተነሰን የነበረው ያስተላለፍንበት ዋናው ምክንያት ኤግዚቢሽኑ በምንፈልገው መጠን ከየአካባቢው በተሟላ መልኩ ለመሳተፍ የሚመጡ ሰዎች የግብፍን ኮምፕሌንት ስላደረጉ ሰፊ ጊዜ ቢሰጠን ኖሮ በጣም በርካታ ሰዎች መሳተፍ እንችላለን፣ የምናመርተውንም ማሳየት እንችላለን። በጣም ከሩቅ የምን ያለናለን በጣም ከሩቅ ነው የሚመጣው፣ ጊዜው በጣም አጭር ነው፣ ራሳችንን ማዘጋጀት ይኖርብናል፣ በሚል በርካታ ጥያቄዎች ስለመጡ እነዚህ ጥያቄዎች ከመመለስ አኳያ ነው ያራዘም ነው ዋናው ዓላማ ፐርፐዙ በተሟላ መልኩ ሁሉንም ባይሆን እንኳን ዋና ዋና የሆኑ ሁሉንም አይነት መስክ ላይ የተሰማሩትን ሰዎች ማሳየትና ፕሮሞት ማድረግ የምንችልበትን መንገድ መፍጠር ይኖርብናል እና ያ መሆን ካልቻለ ትንሽ ጊዜ ወስዶ ያ መሆን የሚችልበትን እድል ለመጨመር ነው የተራዘመው። እንደሚያውቁት የአዲሱ ዘመን መለወጫ ጥቂት ቀናት ፈሪ ላይ ይገኛል። ከ2011 ወደ 2012 ኢትዮጵያ ዘመን መቁጠሪያ ሊቀየር፣ በዚህ አጋጣሚ በመላው ዓለም ለሚገኙ በተለይም አውስትራሊያ ውስጥ ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን የዲያስፖራ ማህበረሰብ አባላት የኢትዮጵያ ዲያስፖራ ኤጀንሲ መልእክትና መልካም ምኞት ምን ይሆናል? እንኳን ለአዲሱ አመት በሰላም አደረሰን እላለው። በእኔና በኤጀንሲው ሰራተኞች ስም አዲሱ አመት ለሁላችንም የሰላም የፍቅር፣ የምንደማመጥበት፣ የምንደጋገፍበት፣ እርስ በርስ የሚያያዝበት እና የምንተሳሰርበት እንዲሆን ከወዲሁ እመኛለው። በአዲሱ አመት የተሻለ እድል አለ፣ የተሻለ ዝግጅት አለ፣ የተሻለም ውጤት ይኖረናል ብለን ነው የምንጠብቀው። በዚህም ደግሞ የሁሉም ሰው የሁሉም ዲያስፖራ ኢትዮጵያዊ እና ትውልደ ኢትዮጵያዊ አስተዋጽኦ ከፍተኛ ነው የሚሆነው። ስለዚህ በሀገራቸው ለሚሆነው ነገር ሁሉ ተጠቃሚም ተጎጂም የሚሆኑበት ነው የሚሆነው እና ስለዚህ በጣም አክቲቭ ሆኖ በመከታተል መልካሙን በማድረግ የተሻለውን ነገር በመመኘት እና በማድረግ አንድነትን በመጠበቅ በተለይም ደግሞ ልዩነቶችን፣ የሚለያዩንን ነገሮች ወደ ጎን መትፈን አንድ የሚያደርጉን በጣም በርካታ ጉዳዮች ስለሆኑ ያሉት አንድነታችንን ጠብቀን በፍቅር የተሻለ ነገር ለማምጣት የተሻለ ነገር አስተዋጽኦ ለማድረግ በጋራ እንድንሰራ ቅሬን አቀርባለሁ። በጣም አመሰግናለሁ። መልካም በርካታ በአውስትራሊያ ነዋሪ የሆኑ ኢትዮጵያውያን እና ትውልድ ኢትዮጵያውያን ሀገራቸውን እየጎበኙ ነው በሚቀጥለው አመትም እንደዚሁ የኢትዮጵያ ዲያስፖራ ኤጀንሲ የአባላት አገራ አውስትራሊያ የሚገኙትን ኢትዮጵያውያንና ትውልድ ኢትዮጵያውያን በአካል ተገኝቶ እንደሚጎበኝ ተስፋችን ነው ወይዘሮ ሰላማዊት ዳዊት የኢትዮጵያ ዲያስፖራ ኤጀንሲ ዳይሬክተር ስለ ቃለ ምልልሱ እናመሰግናለን እኔም በጣም አመሰግናለሁ